በዚሁ ከ20 ሺህ በላይ ተሳታፊ ተወዳዳሪዎች በተወዳደሩበትና ቀደም ብሎ ኢትዮጵያውያኑ የማራቶን ተወዳዳሪዎች ታምራት ቶላና ና ትዕግስት አሰፋ እጅግ ፈታኝ የነበረውን አቀበትና ቁልቁለት የበዛበትን የፓሪስ ጎዳና ሳይበግራቸው አስደናቂና አስደሳች የኦሎምፒክ ድልን ለሀገራቸው ባስመዛገቡበት የውድድር መድረክ ላይም ኤርሚያስ ትዕግስትና ጽናትን በሚጠይቀው አርባ ሁለት ኪሎ ሜትር በሚሸፍነው የማራቶን ውድድር ላይ በባዶ በመሮጥ እና ውድድሩንም በማጠናቀቅ አዲስ ታሪክ ፓሪስ ላይ ለመጻፍ ችሏል። የጥቁር ሕዝቦች የኦሎምፒክ ፋና ወጊ ለሆነው አበበ ብቂላን ፓሪስ ላይ በባዶ እግሩ ሩጦ መዘከሩም ልዩ ስሜት የፈጠረበት መሆኑንም ለዲደብሊው ኤርሚያስ እንዲህ ሲል ተናግረዋል። ህዝባዊ እንደዚህ የጤና ሯጭ መሳተፍ የቻለው በኦሎምፒክ ታሪክ ለመጀመሪያ ጊዜ ነው ዘንድሮ እና እዛ ላይ መሳተፍ በራሱ አንድ ትልቅ ቦታ አለው። በባዶ እግር ደግሞ ሆኖ የኢትዮጵያ አትሌቲክስ መሰረት የሆነውን የባዶ እግር የአበበ ሩጫ ማስታወስ የኢትዮጵያ አትሌቲክስ አባቶችን ዳንማ ሞልዴን፣ ጋሽዋሚ ቢራቱን፣ ሌሎቹን መዘከር መቻል ትልቅ ፋይዳ አለው እና ዳገት ነበርና በጣም ካረኳቸው ሩጫዎች በጣም የፈተነኝ ነው። ያው በባዶ ግሪሽ ስትሮጪ ህመሙ በጣም ትልቅ ነውና ለመራመድ ሁሉ ይከብዳል። ግን ወቅ ጽናት የሚገርምሽ እንደውም ቀነኒሳንም እያሰብኩ ነበረ። አንዳንዱ ቦታ በሚፈትነው ሰአት አበበ ብቂላንም እያሰብኩ አጠቃላይ ብዙ ነገር ስለ ኢትዮጵያ እያሰብኩ ነው የሮጥኩትና፣ በጣም ልዩ ነበረ። ከባዶግር ሩጫም ባለፈ ያበበን ታላቅ እና ቁርጠኝነት እንዲሁም አሪያነት ለቀሪዩ ዓለም ለማስተዋወቅም ኢትዮ ፍራንስ የስፖርት እና የባህል መረዳጃ የተሰኘው ማህበር አስተባባሪነትም ኤርሚያስ ህዝባዊ መድረኮችን ፓሪስ ላይ በመጠቀም ጀግናውን አትሌት አበበ ብቂላንና እንዲሁም ሀገሩን ኢትዮ ለማስተዋወቅም ተጠቅሞበታል። በዋናነት ይሄንን የምጠቀምበት ሀገራችንን ለማስተዋወቅ ነው። ለምንድነው ሰው በባዶ ግር የምትሮጠው ብሎ ጥያቄ ሲያመጣ ያን ለመመለስ ነው የምጠቀምበት እና እንግዲህ ከእሱ ጋር አያይዤ የፐብሊክ ሌክቸሮችን ማድረግ አለሁና እዚህም ይሄ ዝግጅት የአፍሪካ ስቴሽን ተብሎ ከፓሪስ ኦሎምፒክ ጋር ተያይዞ የሴኔጋልን የ2026 ወጣቶች ኦሎምፒክስ ለማስተዋወቅ ሁሉም የአፍሪካ ሀገራት ባህላቸውንና ስፖርትን እንዲያስተዋውቁ የተዘጋጀ መድረክ እንደመሆኑ እዚህ መጥቶ ያማረጌ ከተለያየ አፍሪካ የመጡ ሰዎች ነበሩና ከእነሱ ጋር ለመገናኘት ታሪክ ማውራት መቻል፣ ኢትዮጵያ ማስተዋወቄ ትልቅ ክብር ይሰማኛል። እንግዲህ ያው አንዱ ትልቁን ኦሎምፒክ ላይ የመረጡ C'était une reconnection avec son histoire. Absolument, je suis heureux d'avoir redécouvert tout cela avec des informations nouvelles que, que je n'avais pas. C'était un moment euh, intéressant. ከታሪኩ ጋር እንደገና መገናኘት ሽያለሁኝ አዲስ መረጃም ለማግኘት በመቻሌ ደስተኛ ነኝ። ራሱም ማራቶንን በባዶ እግሩ ሮጦ ያቀረበው መረጃም በጣም ሳቢነት ነበረው። በፓሪስ ነዋሪ የሆኑት ኢትዮጵያዊው አቶ ሀብታሙ እንዳሉት ኤርሚያስ በባዶ እግሩ በመሮጥ አበበ ቢቂላን ከመዘከር ባለፈም የአበበን ጥንካሬና ታላቅነት ለማስታወስ በተዘከረበት መድረክ ላይ ተገኝተው በሰሙትና በተላለፈው መልዕክት ታላቅ ኩራት የተሰማቸው መሆኑን ተናግረዋል። አቶ ኤርሚያስ የአበበ ቢቄላን ታላቅነት ለአለም ማስተዋወቅ ነው የቻለው። አበበ ቢቄላ በኢትዮጵያና በአፍሪካውያን አትሌቶች ላይ ያሳደረውን ተጽዕኖ የሚያሳይ ነው ጥሩ አቀራረብ ነበረ። ብዙዎቹ ተደንቀውበታል። በባዶ እግሩ ነው እንግዲህ ያዩት ሁሉም ሰው። ፓሪስ ያሉ መንገዶች እንደምታውቂው የኮብልስቶን የተነጠፈ ነው። በጣም ረጅም እድሜ ያስቆጠረ ነው። በዛ ላይ መሮጥ በባዶ እግር እውነት ለመናገር አልሞክረው እኔ እሱ ያንን ሮጦ መጨረስ መቻሉ ራሱ በጣም ታላቅነት ነው በእውነት ያም ማለት እንግዲህ የአበበ ቢቄላን ሀያልነት ያስተዋወቀበት ነው ትውልዱ ከአለፈው ታሪክ ምንድን ነው የሚማረው የሚለውንም ለማሳየት የሞከረበት ለዲ ደብልዩ ለተጠናቀረው ዘገባ ሃይማኖት ጥሩነህ ነኝ ከፈረንሳይ ፓሪስ